እኑ፣ ጤና ይስጥልኛ አድማጮች፣ እንደምናመሻችሁ። ሶማሊያ ጠንካራ ማዕከላዊ መንግስት የላትም። ሊቢያ የአሸባሪዎች የወሮ በሎችና የዘራፊዎች መናኸሪያ ከሆነች አምስተኛ ዓመቷን አገባዳለች። የመን በጦርነት በረሃብና ኮሌራ ሚሊዮኖች ይረግፉባታል ይራቡ ይታመሙባታል። ዓለም ከኬንያስ ከኬንያ እስከ ደቡብ አፍሪካ የተዘረጋው ረጅም መስመር የአውሬ የዘራፊና አጭበርባሪ መፈንጫ ነው። አረቦች ስደተኛ ያባረራሉ። አሜሪካና አውሮፖች ስደተኛ እንዳይገባባቸው በራቸውን ይዘጋሉ። ኢትዮጵያውያን ግን ወደ ሁሉም ስፍራ በሁሉም አቅጣጫ ይሰደዳሉ። ካሰቡት ሳይደርሱ ይሞታሉ፣ ይገደላሉ፣ ይደፈራሉ፣ ይገረፋሉ። የካቲት 2007 የአይሲስ አሸባሪዎች ናቸው የተባሉ ታጣቂዎች ሊቢያ የገቡ ኢትዮጵያውያን ስደተኞችን በካራ ቀልተው መግደላቸው ከአዲስ አበባ እስከ ዋሽንግተን ከለንደን እስከ ዱባይ የሚገኝ ኢትዮጵያውያንን በቁጣ ሐዘን አሳድሞ ነበር። በ2004 በአንድ የጭነት መኪና ኮንቴነር ውስጥ የታጨቁ አርባ ኢትዮጵያውያን ስደተኞች በሙቀት ተቀቅለው ማለቃቸው ሲሰማ ያላዘነም ያልደነገጠም ቀሪዎችን ያላስጠነቀቀ አልነበረም። በ በ2002 ከሶማሊያ የወደብ ከተማ ወደ የመን ሲቀዝፉ የተሳፈሩበት ጀልባ ሰምጣ በመቶ የሚቆጠሩ ኢትዮጵያውያንና የሶማሊያ ዜጎች ማለቃቸው ለቀሪዎች ጥሩ ማስጠንቀቂያ በሆነ ነበረ፣ ግን አልሆነም። ኢትዮጵያውያን በስደተኛ ወገኖቻቸው ሞት አዝነው ሳያበቁ የሌሎች ስደተኞችን መገደል፣ መደፈር፣ የሰውነታቸውን መተልተል፣ በረሃ ላይ መቅረት፣ ባህር ውስጥ መስመጥን ይሰማሉ። ሌሎች ወገኖቻቸው እንደገና ይሰደዳሉ። ከሁለት ሳምንት በፊት ወደ የመን ይቀዝፉ የነበሩ 280 ኢትዮጵያውያንና ሶማሊያውያን ስደተኞች በአሸጋጋሪዎቻቸው ከጀልባ ተወርውረው ባህር ውስጥ ሰምጠዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተረሽ ግፉን ልብ የሚሰብር ብለውታል። ለስደተኞች ድጋፍ ለማድረግ የተመሰረቱት የጉተረሽ መስሪያ ቤቶች ባልደረቦች ግን ስደተኞችን በማንገላታት በጥቅም እየደለሉ በመድፈርና ጉቦ በመቀበል ይወቀሳሉ፣ ይታማሉ። ስደት መከራውና መፍትሄው የዛሬው ውይይታችን ትኩረት ነው። ሦስት እንግዶች አሉን። አቶ ፍስሐ ተክሌ የአምኒስቲ ኢንተርናሽናል አጥኚ፣ ግሩም ተክለ ሃይማኖት በሰነአ የመን የዶቸቬለ ተባባሪ ዘጋቢ፣ ገበያው ንጉሴ በብራስልስ ቤልጂክ የዶቸቬለ ዘጋቢ ናቸው። እንግዶቻችን፣ በዚህ ውይይት ለመሳተፍ ፈቃደኛ በመሆናችሁ በጣም አመሰግናለሁ። በስደተኞች በተለይ በኢትዮጵያ ስደተኞች ላይ የሚፈጸመውን ግፍ ስትሰሙ እንዲያው ምንድን ነው የሚሰማችሁ? እስቲ ገበያው ካንተ ልጀምር። ግፉስ በስደተኞች ላይ ይደርሳል የሚባለው ግፍ እንዴት ይገለጣል? እስቲ ጎላ ጎላ ያለውን ጥቀስልን። በጣም ልብ ይደማል። አሁን ባለፈው ጊዜ ወደ የመን ሊገቡ የነበሩ ሰዎች በባህር ተወርውረው እዛው ሰምተው ቀሩ ሲባል ከዚያም በተረፈ እንደገለጽከው በሊቢያ ስቃይ ሲደርስባቸው ካሌም ላይ እና በየጊዜው የሚሰሙት ሰቆቃዎች የሚያሳዝን ብቻ ሳይሆን ማባሪያው መቼ ነው ብሎ የሚያስጨንቅም ነው። መግለጫ ያስቸግራል በእውነት የሚፈጥረውን ስሜት። አቶ ፍሳሐ ምናልባት ብዙ ጊዜ ሪፖርት የሚደረገው ሜዲትራኒያን ላይ ያለው ነው። ግን አሁን በተለይ አሁን የመን ከባቢ ያለው ነገር አስቸጋሪ ነው። ስደተኞች ከጀልባ ላይ ነው የሚወረወሩት። በሳፍ አፍሪካ በኩልም ያለው መንገድ ላይ የተለያዩ ከፍተኛ ጥቃቶች ይደርስባቸዋል። እነዚህ ጥቃቶች በማን ይደርሳሉ? በጣም የተለያዩ ወገኖች ያሉ አንደኛው ህገወጥ አዘዋዋሪዎች ይኖራሉ። እነዚህ ግን ብቻቸውን አይደለም የሚሰሩት በየሀገሩ ካሉት የጸጥታ አካላት ጋር ይሰራሉ ተብሎ ይገመታል። ጉቦ ይተያበላሉ። ያን መክፈል ካልቻሉ ለረጅም ጊዜ ይታሰራሉ። እንግዲህ ሞያሌ ጀምሮ ያለ ነገር ማለት ነው። ኢትዮጵያውያን መሆናቸው ብቻ ሳይሆን ሰዎች ላይም እንደዚህ ያለ ነገር መደረጉ የሚያሳስብ ነገር ነው ማለት ነው። ግሩም፣ አንተ መቼም ሰፊ ልምድና ነገሩንም በቅርብ የመከታተል እድሉ ወይም አጋጣሚው አለ። እዛ የመን ሰዎች ባህር ላይ መወርወራቸው ብቻ አይደለም። ከባህር ከወረዱም በኋላ እየታገቱ እየተገረፉ ገንዘብ እንዲሰጣቸው የሚያረጉ ኃይሎች አሉ ነው የሚባለው። ከዛ በኋላ ደግሞ አማጽያን እጅ ላይም ወድቀው እንዲሁ ይሰቃያሉ ነው የሚባለው። እስቲ እንዲያው ሰብሰብ ሰብሰብ ባድርገህ ግለጽልን። አጠራ አጠራ አድርገህ በመጀመሪያ ደረጃ እኔም ይኸው ስቃይ በሚታይበት ከሶማሊያ ቦሳሶ ወደ የመን የሚሻገረው መንገድ ቋልጬን የመጣሁት ያን ችግር፣ ያን ስቃይ፣ ሞቱን ሁሉን አይቼው ነው ያለፍኩት። ውስጤ ሲደማ ውሎ ሲደማ ያድራል። ብዙ ሞቶችም፣ ብዙ መዘረፎችን፣ ብዙ መደፈሮችም አይቻለሁ፣ ሰምቻለሁ። ቢያንስ እዚህ ባህር ላይ የሚጣሉትን ነገር ለአገር ውስጥ ጉዳይ ሚኒስቴር እዚህም ውጭ ጉዳይ ሚኒስቴርም ለማመልከት ምን በማመልከት ረገድ በሙሉ ብቻዬን ታገያለሁ። ምንም ማድረግ አንችልም ባህር ላይ ሆና ይዛቸውም የሚል ምላሽ ከየመን መንግስትም ብሏል። ይሄ የሚደረገው ለምንድን ነው? እኔም በመጣሁበት ወቅት ሳይ ባህሩን ተሻግረው ከወረዱ የምንድን በጠባቂ ወታደር ይዘናል ብለው ስለሚያስቡ ገና መቶ ሜትር እና ሰባ ሜትር ሲደርስ እያነሱ የረብሩሃል። ዋና የሚችል ይወጣል፣ ዋና የማይችል ይሞታል። እኔ በመጣሁበት ሰዓት ሰባ ሜትር ላይ ሲቀር ነበር የገለበጡም። ዋና ብችልም ለአርባ ሁለት ሰዓት ኩርምት ብዬ ስለተቀመጥኩ እጅና እግሬ ያልታዘዘልኝም። ግን አጋጣሚ በየመን ባህር ኃይሎች ለእርዳታ የመጣት ጀልባ ያው አውጥቶኛል። በእኔ በመጣሁበት ሰዓት ስምንት ሰው ሞቶ የሁለት ሬሳ አግኝተን ቀብረን ነው የወጣ ነው እየተላቀሰን። በጅቡቲ በኩል የሚመጡትን ነው ሞካና ባብል መንደብ የሚወርዱትም ኢትዮጵያውያንና የመናውያን ናቸው። ግቢ ተከራይተው ግቢ አዘጋጅተው እያፈኑ ሰው እየደበደቡ ብር ያስልካሉ። ያን ብር መላት ያልቻለ ሲደበደብ እዛው አይኑን ይጠፋል። ወደ አስራ ሶስት አካባቢ አንዳንድ አይናቸው የጠፋ ልጆች እንደርግ ያደርግ ያለው ሁለታቸውን የተቆረጡ ሁለት ልጆች ነበሩ። አንደኛው ራሱን አጥፍቷል። ያን ልጅ ለማየት በሚውች ያለው ካየወት በኋላ ግን መናገር በጣም ገብዳል። ስደት በእርግጥ አዲስ አይደለም። የሚሰደዱትም ኢትዮጵያውያን ብቻ አይደሉም። ለስደት ምክንያት የሚባሉት ዋና ዋና ጉዳዮችም ያው ተደጋግመው ይነገራሉ፣ ይታወቃሉ። ጦርነት፣ ጭቆና፣ ፖለቲካዊ ይሁን ሃይማኖታዊ ግፍ፣ የተፈጥሮ አደጋዎች፣ የምጣኔ ሀብት ችግር፣ የተሻለ ኑሮ ፍለጋ፣ ወዘተ የሚባሉ ናቸው። ኢትዮጵያውያን አሁን በምናየው ደረጃ መንገድ ላይ ሕይወትን እስከ ማጣት የሚደርሱ ፈተናዎችን ለመጋፈጥ ወስነው የሚሰደዱባቸው ምክንያቶች እንዲያው ምንድናቸው ተብለው ይታሰባሉ? አቶ ፍስሐ፣ ሶማሌ ቢሰደድ አይደንቀንም፣ ደቡብ ሱዳን ቢሰደድ ብዙም አይገርመንም፣ የመን እንደዛው ነው። ነገር ግን የመን በጦርነት እየወደመች ከየመናውያን ይልቅ ኢትዮጵያዊ ነው የሚሰደደው ወይም ኤርትራዊ። ለምንድን ይሄ የሚሆነው? ምናልባት ኤርትራ ላይ በጣም ግልጽ የሆነ ምክንያት ያለ ይመስለኛል። ግን ወደ ኢትዮጵያ ላይ ስንመለከት ትልቅ ለሆነ አደጋ ለተጋረጠበት የስደት መንገድ የሚጓዙት ሰዎች ብዙ ጊዜ የሚጠቀሱት ምክንያቶች ፖለቲካዊ ምክንያቶችን ይጠቅሳሉ። በጣም ብዙ ሚክስ ሊሆኑ የተደባለቁ ምክንያቶች ሊኖሩ ይችላሉ። ግን በዋነኝነት ትልቁ የሚታየው የኢኮኖሚያዊ ችግር ሕይወትን እና የቤተሰብን የምጣንያት ደረጃ ለማሻሻል የሚደረጉ ጥረቶች ይመስላሉና አሁን ወደ አረብ ሀገሮች በየመንም በኩል ሆነ በሌላ መንገድ የሚሄዱት ሰዎች ስታያቸው አብዛኛዎቹ የተወሰኑ የህብረተሰብ ክፍሎች እና አካባቢዎች የሚሄዱ ሰዎች ናቸው። ከአማራ ክልል፣ ከኦሮሚያ ክልሎች የሚሄዱ ሰዎች ናቸው። ሁሉም ማለት ናቸ አብዛኞቹ መሰረታቸው ከገጠር ነው። አብዛኛዎቹ ሴቶች ናቸው። መሰረታቸው ከገጠር ነው። እንዲያውም ፍልሰት ነው የሚመስለው። ከአንድ አካባቢ ላይ እንዲህ በግሩፕ ሆኖ የመሄድን ነገር ትሬንድ አለ። ይሄን ስታየው አንደኛ እነዚ ሰዎች ምን ያህል በቂ መረጃ አላቸው ስለሚሄዱበት መንገድ? ኢንተርቪው የተደረጉ ሰዎችን በተለያዩ ድርጅቶች የተደረጉ ሰዎችን ስናያቸው ያው ድህነት አለ። በዛ ድህነት ላይ አንቺ እኮ አረብ ሀገር ብትሄጂ እንዴት ቤተሰብሽ ትቀይሪ ያለሽ መሰለሽ የሚለው ኢንፎርሜሽን ነው እንጂ የሚደርሳቸው መንገድ ላይ ሊያጋጥማቸው ሊደርስባቸው የሚችለው ችግር መረጃ የላቸውም። ኢትዮጵያ ውስጥ የተለያዩ ጥረቶች እንዳሉ ካለው ታስክፎርስ ራሱ ተቋቁሞ በምክትል ጠቅላይ ሚኒስትሩ የሚመራ ታስክፎርሱ ተቋቁሞ ነበር። ግን ያ ታስክ ፎርስ ምን ያህል ታች ድረስ ወርዶ ይህንን ትክክለኛ ያልሆነ ግን የሚያማልል መረጃ ማስወገድና መዋጋት እንደቻለ ግልጽ አይደለም። እና ብዙዎቹ መረጃ የላቸውም። ግሩም፣ እስኪ አንተ ነገረን፣ ለምንድን ነው የምንሰደደው ይላሉ። አሁን ሰዎች እዛ ደረጃ የሚያሰቃይ ችግር እየደረሰባቸው የእነሱንም ነገር ሰምተው የሚሆን ሳይሰሙ እንደገና ሌሎች ደግሞ ስደተኞች ይመጣሉና ለምንድን ነው? አቶ ያሉትን በከፊል እስማማለሁ። የኢኮኖሚ ችግሩ ጉልህ ነገር ነው። የኢኮኖሚ ችግር እኮ ራሱ ከብልሽ የፖለቲካ ሥርዓት ውስጥ የሚወጣ ነው። አብዛኛው እነዚህ ገወጥ ደላሎች ከዚህ ከኢምባሲው ጀምሮ አገራችን ድረስ ከባለስልጣኖች ጋር ግንኙነት ያላቸው ናቸው። በየከተማው በየመንደሩ እየገቡ ሰው እንደፈለጋቸው ይዘው ይመጣሉ። እዚህ ጋር መተው ተደብድቦ አካሉን አጥቶ የገባው ሰው እገሌ ነው እየወሰደኝ እገሌ ነው እንዲያደርገኝ ብሎ ክስ ሲያቀርብ ኢትዮጵያ ውስጥ ተቀባይነት የለውም። ምክንያቱም ትስስሩ ሰፊ ስለሆነ፣ እንዳሉት አቶ ፍስሀ ከገጠር የሚወጡት ናቸው በአብዛኛው በአብዛኛው አንደኛ ብስለት ማጣትና ኢንፎርሜሽን የማግኘት እንትናቸው ዝቅተኛ ስለሆነ ነው። ደላሎቹ ግን እዛው ገጠር ድረስ ገብቶ ያገኟቸዋል። የማስተማር ስራ ግን አልተሰራም። ደላሎቹ የሚሉት እውነት ይመስላቸዋል። ከመጡ በኋላ ግን ችግሩን እያዩ እዚህ ጋር እሳት ነው እያልካቸው እዛ አባቴ የእርሻ መሬት የለውም፣ በአባቴ መሬት ላይ ነው ወይ የምኖረው፣ የራሴ የሆነ የተሰጠኝ እድሜ ስደርስ የተሰጠኝ ነገር የለኝም፣ ሀገሬን ለዜጋ ጋር አልያዘችኝም፣ ብዙ የሚያሰሙት ብሶት አለ። ስለዚህ ይህ ብልሹ ስርአቱ ራሱ የወለደው ነገር ነው። መረጃ የማጠር ብቻ ነው ደግሞ እንዳትል እዚህ አገር ላይ ከወንድሙ ጋር መጥቶ ወንድሙን ቅጥቅጥ አድርገው አሰቃይተውት በሳት እያቀጠሉ እየለኮሱ ምናምን እየጫወጡበት ደፍረውት ሲገሉ ያየ ልጅ ዞሮ ሲመጣ አግኝቼው ልደባደብ ስል ፖሊስ በሙሉ የያዘኝን አንድ ገጠመኝ ጽፌ ነበር፣ እንደውም በፌስቡክ ላይ። ይሄ ልጅ እንግዲህ ወንድሙ ተደብድቦ ሲሞት እዛው አይቶታል። እንዴት ተመልሰህ ትመጣለህ ብዬ ነበር። የኔ ጻር ትንሽ ለውጦኛል በሰአቱ። ልጁ ግን ያነገረ ነገር ደግሞ ውስጤን እንዲደማ አረገኝ።

ጭቆናና፣ መገለል፣ መልካም አስተዳደር ችግር ከሱዳን ያንሳል ከኬንያ በምትለው ነገር አይደለም። ያ የሚደርሰው በደል በህብረተሰቡ ዘንድ የሚፈጥረው ምሬት ምን ያህል ነው እና ጥልቀቱ ምን ያህል ነው? የሚፈጠሩ አድሎች፣ የመስተዳደር ችግሮች፣ ጭቆናዎች፣ መገለሎች በዚህ ወጣት ትውልድ ላይ ስር የሰደደ ምሬት ፈጥረዋል። በሁለተኛ ደረጃ ደግሞ አሁን ያለው ትውልድ ተገፍቶ ደሂቶ ተቸግሮ መኖር የሚሻ ትውልድ ያልሆነ ነው የሚመስለው። በትክክል መሆንም የለበትም። ስለዚህ ቀደም ሲል አባቶቻችን ይሉት እንደነበረው እሱ ያመጣውን እሱ እስከሚመልሰው ብለው እንደዛው አንገታቸውን ደፍተው የሚኖሩ የህብረተሰብ ክፍሎች አይደሉም አሁን የተፈጠሩት። ምክንያቱም መረጃው አላቸው ሌላ ዓለም አለ ተሳካ ሌላ ዓለም ሄዶ አማራጭ እድሎች መሞከር አለ። ስለዚህ እነዚህ እነዚህ ነገሮች ሰውን በዚህም አይነት አስከፊ ሁኔታ ቢሆን መንገድ እንዲገባ አድርገውት ሊሆን ይችላል። አቶ ፍስሃ እንዳለው የመረጃዎቹ የመሳሰሉት ነገሮች በትክክል አሉ። ግን እኔ በመሰረቱ ከእንግዲህ ይሄ ወጣት በተለይ የፈለገውን መስዋዕትነት ከፍሎ ቢሆን የተሻለ ህይወት ፍለጋ የራሱን እርምጃ እንደሚወስድ የመቁረጥ ሁኔታ ያለ ነው የሚመስለው እንደው ስደተኛው የሞተውም ሞቶ የተደፈረውም እንዲሁ ተደፍሮ ከግርፋት እና ከስቃውም በኋላ ካለመበት መድረስ የቻለው ስደተኛ ከቤቱ ሲወጣ የተመኘና የፈለገውን ያገኝ ሆኖ ግሩም ካንተ ነው የሚጀምረው። እንዲያው ስደተኛው የመን ገብቶ ከየመን ደግሞ ሳውዲ አረቢያ ወይም ወደ ሌሎች የባህረ ሰላጤው አካባቢ ሀገራት ሲያልፍ የሚመኘውን አይነት ሥራ ያገኛል ወይ? የእርዳታ ድርጅቶች የተባበሩት መንግስታትን በላቸው ሌሎች መንግስታዊ ያልሆኑ ድርጅቶች ይሁኑ የመብት ተሟጋቾች መንግስታትም እዛ የሚደርሱበት መንግስታት ምን ያህል ይደግፏቸዋል? ስደተኞቹ አብዛኞቹን ሳናግራቸው የሚሰጡኝ በፊት የነበራቸው ተስፋና ሲያዩት በተለይ በተለይ የመን ላይ የሚቀሩ ሰዎች ጽዳት ነው የሚሰሩት፣ በየሆስፒታሉ በየምኑ በየምኑ እና ያቺ ጽዳት ሰርተው የሚከፈለው ክፍያ ክፍለ ቤተሰብ ሊልክ አይደለም ብቻውን ነፍሱን ይዞ መኖር ስለማይችል ወንዱ ሴት አንብቶ ምናምን ነገር ነው የሚኖረው። በቃ ተደጓዋግሞ ተረዳርቶ ከዛ ጠብ ያለ ኑሮ አይደለም። ሄለው ግን ባህር ላይ በአመት ከሁለት ሺ እስከ ሶስት ሺ በአይኤም መግለጫ መሰረት ባህር ላይ ሰው ይሞታል። ኢትዮጵያውያን በዚህ ግማሽ አመት ውስጥ ወደ አንድ ሺ አራት መቶ አካባቢ ባህር ላይ ሞተዋል። እዚህ ደግሞ ባብል መንደብና ሞካ የሚባል ቦታ ላይ ለስራ ሄድ ነበር። በሚሄድበት ሰአት ላይ ጋራና ጋራ መሀል ላይ የኢትዮጵያዊያን መቃብር አለ። አንድ ቦታ ላይ አስራ አንድ ቦታ ላይ ሰላሳ አንድ ቦታ ላይ ምናም እየተለቀሙ የሚቀበሩበት ቶርቸር ካምፕ አለ። አግተው ገንዘብ የሚያስልኩት በቁም የሚቀብሩበት ጭካኔ በሙሉ አለ። እግሩ እጁ የተቆረጠ ድንገት ቴሌቪዥን ቢሆን ይሄ ፕሮግራም በጣም ልልካቸው የምችላቸው ምስሎች በሙሉ ነበሩኝ። በአንድ ወቅት የየመን የአገሮች ጉዳይ ሚኒስትር ከወጣው መግለጫ ላይ መቶ ሀያ ስምንት ሰው አስተቅፎ ከዛ በሚቀጥለው ሁለተኛው ዙር ላይ ሰባ ሁለት ሰው ሲያስለቅቁ የአገር ጉዳይ ሚኒስቴር የሰጠው መግለጫ ሰባ ሁለቱም ሀያ ሴቶችና ሀምሳ ሁለት ወንዶች ሰባ ሁለቱም ተደፍረዋል። ምን ያህል ድንገት መደፈርም በሴት ስለለመድ ነው እንጂ ለሴትም ተገቢ ሆኖ አደለም። ወንዱ በወንዶች እየተደፈረ ምንም ሳይል ነው። ይሄ መረጃ ግን የአገር ጉዳይ ሚኒስቴር ያውጣው እንጂ እንዳልከው የዩኤንኤችሲአርና ኤምስፍ ጠይመስካል ምናምን በሙሉ እኔ ከምሰራበት ከነበረው ድርጅት ጭምራ አቃለው ዶክመንቶቹ ተደብቀው እንዳይወጡ ነው የሚደረገው። ለምንድን ነው ይሄ የሚደረገው? ይህን ዶክመንት ካወጡት የምን መንግስት ውጡ ይላቸዋል። እነሱ ውጡ እንዳይባሉ ብቻ ነው የኢትዮጵያውያኑ ጉዳይ ይቀበራል። በቀደም ለት ይህን ባወጣው መግለጫ ላይ ትልቅ ቅሬታ እንዳለኝ በሙሉ ከማውቀው እውነታ ላይ ጽፌ ነበረ። መቶ ሰማንያ ሰዎች ወደ ባህር ተጣሉና አስራ ሶስት ሬሳ ተገኘ ስድስት አልተገኘም ይላል መቶ ሰማንያ ሰዎች ወደ ባህር ተጥለው የሞተው መቶ አስራ ዘጠኝ ነው ሲሉ ማናዳ ናቸው። ሌሎቹ ውሸት ነው። መረጃውን ይደብቁታል። እንኳንም ስደተኛውን ሊረዱ የኔሲር ቢሮ ሰራተኞችን ከተመለከት ደግሞ በሙስናው በምኑ የተዘፈቁ ከአምስት ሺ እስከ ስምንት ሺ ከከፈል ከአሁንም ሪሴትልመንት የሚሰጥበት ቦታ ነው ኢትዮጵያ ናት አምስት ሺህ ምንድን ነው የሚሰጠው አምስት ሺህ ዶላር አሁን ሁለት ሶስት ሺህ ጉቦ እየሰጡ በሙሉ ብሩ ትንሽ ነው ተብሎ ሳሄዱ ሁለት አመት ሶስት አመት ቁጭ ያሉ አሉ አምስት ሺህ እና ሰባት ሺህ የከፈሉ ግን አሁንም እየሄዱ ነው ያሉት ጉቦ ነው ጉቦ ለሰራተኞቹ ለተባበሩት መንግስታት ድርጅት ሰራተኞች ተይዘው ከዚህ በፊት የወጡ በርካታ ሰራተኞች አሉ ጉቦ ሲቀበሉ ምን ሲሉ ተይዘው ሲወጡ የሰው ህይወት የስደተኛውን ህይወት ስላበላሹ ቅጣት አይደለም የሚቀጡት ከስራ ነው የሚባረሩት። ስለዚህ ብያት ከስራ መውጣት ነው ምን ይመጣል የሚል ነገር ነው። የሰው ህይወት አበላሽተው ሪትልመንት መሰጠት ያለባቸው በካንሰር የታመሙ በሽተኞች በሙሉ እዚሁ እየማካፉ፣ ሌላው እየወጣ እየከፈለ እየወጣ ነው ያለው። ሌላው ቀርቶ ዩኒሲያል ድጎማ ብሎ የሚያመጣውን ለሚያውቋቸው፣ ወሬ ለሚያቀብሉላቸው እንጂ ለአሮጊቶች እና ለበሽተኞች እንኳን የሚሰጥ ድጎማ የለም። ስደተኛው ላይ ሁሉም ድርጅቶች የሚጫወቱ የሚሰሩ አይደሉም ያሉት። በነገራችን ላይ የአይኦኤም አለም አቀፉ የፍልሰት ጉዳይ ድርጅት አዲስ አበባ ካሉ ባልደረቦች በዚህ ውይይት ላይ እንዲሳተፉልን አነጋግረን ነበር። ነገር ግን አለቆቻችንን ማስፈቀድ አለብን ብለው፣ እነዛ አለቃ የተባሉትን ያስፈቅዱ አያስፈቅዱ አናውቅም፣ ግን መልሰን ልናገኛቸው አልቻልንም። አንዳንድ ሀሳቦች ላይ ምናልባት አስተያየት ቢሰጡን ጥሩ ነበረ። ገበያ ውስጥ ያንተ ባጭሩ ንገረን። አውሮጳ የአውሮፓ መንግስታት ያው በራቸውን እየዘጉ ነው። ስለዚህ ከስደተኛ ጋር ይተባበራሉ ማለት አስቸጋሪ ነው። ይሁንና አንዳንድ የመብት ተሟጋቾችና መንግስታዊ ያልሆኑ ድርጅቶች የህብረቱን ይሁን የየመንግሥታቸውን እርምጃ እየተቃወሙ ነው። ምን ያህል ተስፋ ይሰጣል? ይል ስደተኞች እንዲያው ሁሉንም አምልጠው እዚህ ከደረሱ ተረጋግተው እንዲኖሩ ለማድረግ እንደሚታወቀው መቼም እነዚህ የምዕራባውያን በተለይ አውሮፓውያን ያልተሰደደ ሕዝብ የለም። ስለዚህ ስደትን በደንብ ያውቁታል። ለዚህም ይሆናል ሁለተኛ ጦርነት በኋላ የስደተኞችን መብት የሚደነግጉ ህጎች እንዲወጡ እነሱም ተግባራዊ እንዲሆኑ የተለያዩ እርምጃዎች ተወስደው እስከ ተወሰነ ጊዜ ድረስ ተሰርቶባቸዋል። አሁን ግን እነሱ ተሰደው ካበቁ በኋላ ስደትን የጠሉ ስደተኛንም የማይፈልጉበት ሁኔታ ያለ ነው የሚመስለው። የተለያዩ የፖለቲካ አስተሳሰቦች ቢኖሩም በአብዛኛው ግን ስደተኞችን ማቅረብ ዋጋ የሚያስከፍል ስለሚሆን ብዙዎቹ የፖለቲካ ፓርቲዎች በስልጣን ላይ ያሉት መሆኑ፣ ተቃዋሚዎች በስደተኞች ላይ ጠንካራ እርምጃን መውሰድ ሆኗል አሁን ድምፅ የሚያስገኝላቸው። ስለዚህ አጥር ከማጠር ጀምሮ ስደተኞችን በመመለስ ደረጃ መጠለያ በመንሳት የመሳሰሉትን ነገሮች በሚያሳዝን መልኩ ሲፈጽሙ ነው የሚታየው። እንደተባለው እነዚህ የስደተኛ ድርጅቶች ግን ይህንን በመሰረቱ የአውሮፓ ህብረት ድንጋጌዎች፣ የተባበሩት መንግስታት ድንጋጌዎች መከበር አለባቸው። እናንተ ይህንን እየጣሳችሁ ስለ ዴሞክራሲ፣ ስለ ሰብአዊ መብት ማውራት አትችሉም። ስደትን ማቆም የሚቻለው በዚህ አይደለም በማለት እየተከራከሩ ነው ያሉት። ግን በተግባር እየተተረጎመ ያለው እንደምናየው አሁን ስደተኛን የመከልከል እንዳይመጣ የማድረግ ከመጣም በኋላ ደግሞ አገልግሎት አገኝ ቀርቶ ተስፋ እንዲቆርጥ የሚያደርግ ሁኔታ ነው። ያም ሆኖ ግን ይሄ የተፈጥሮዊ ክስተት ነው። በምንም ተአምር ቢሆን መፍትሄ አይደለም። አጥር ማበጀት፣ ቁጥጥር ማድረግ፣ የመከላከያ ዘዴዎችን መውሰድ የሚሉ ተሟጋቾች አሉ። ግን በስልጣን ላይ ያለውና አሁን በመሰራ እየተሰራበት ያለው ሰብአዊ አመለካከትም ከመቼም ጊዜ የበለጠ በአነሰ ደረጃ ላይ የሚገኝበት ሁኔታ ነው ያለው። አቶ ፍስሐ እንዳው ሰው ለምንድነው የጨከነው ስደተኛ ላይ እንግዲህ ምክንያቱም በየአካባቢው አሁን አፍሪካ ውስጥ ሊቢያ ይሁን፣ የት ይሁን እጅና እግር እየቆረጡ ገንዘብ እስከም ለማግኘት መሞከር እንዲህ አይነት ጭካኔ እንዴት ይታሰባል? በዚህ በሀያ አንደኛው በሚባለው ክፍለ ዘመን አውሮጳ ይሁን አሜሪካስ በጣም የተትረፈረፈ ነው ኑሯቸው። እነሱም ደግሞ ይሄዳሉ። አሁን ገበያው እንዳለው በፊት ይሰደዱ ነበር እንዳለፈው ባይሰደዱም ግን የሀብታቸው ምንጭ ዞሮ ዞሮ አሁን ብዙ ሰው የሚሰደድበት አረብ ሀገር፣ አፍሪቃ እንደዚህ ነው እና ለምንድነው የጨከነው ሰው ያው እንግዲህ ስደተኞች ላይ ጭካኔዎች የሚፈጸሙት በሁለት መልኩ ነው። አንደኛው ዴስቲኔሽን ወይም ደግሞ መዳረሻ ላይ ያለው ጭካኔ አለ። ሁለተኛ ደግሞ መንገድ ላይ የሚያጋጠማቸው የተለያዩ የመብት ጥሰቶች አሉ። መንገድ ላይ ያለውን ሁኔታ አሁን ለምሳሌ ሊቢያ፣ ሱዳን፣ ሲናይ በረሃ አካባቢ የነበረው ስናይ፣ ይህንን የሚያፈጽሙት ሕገወጥ የሰው አስተላላፊዎች ናቸው። በነገራችን ላይ ሰዎችን ማስተላለፍ ከተደራጁ ወንጀሎች ውስጥ ሕገወጥ መሳሪያ ሽያጭ ቀጥሎ ትልቅ ገንዘብ ያለበት ነው እና አንዳንዴ የሚፈጸሙትን የመብት ጥሰቶች ስንመለከት ሰዎችን ቶርቸር እያደረጉ ቪዲዮ እያነሱ ለዘመዶቻቸው መላ ገንዘብ ለማግኘት ብለው ምን ያህል የወረደ እና ፍጹም ሰብአዊነት የሌለበት ድርጊት እንደሚፈጸም። በዚህ ውስጥ ደግሞ የተለያዩ አክተሮች አሉ። የሴኪሪቲ ኤጀንቶች አሉ። መንግስታዊ የሆኑ መንግስታዊ ያልሆኑ አሉ። ሽብርተኞች ያሉበት በነገራችን ላይ ሽብር ድርጅቶች ከዚህ ገንዘብ ተጠቃሚዎች ናቸው ተብሎ ከሚገመቱ ውስጥ ውስጥ ናቸው ነው። ያን ገንዘብ የሚፈልጉት ብዙ ወገኖች አሉ። ገንዘቡን ለማግኘት ደግሞ የማይፈጽሙት ነገር የለም። ዴስቲኔሽን ላይ ወይም መዳረሻ ላይ ያለውን ነገር ስናየው ለምን ይኸው ሁሉ ተፈጸመም ታሪካዊ ነገር ያለው ይመስለኛል። አጋጣሚ ሆኖ በአንድ ሆነ በሌላ ምክንያት የችግ የስደተኞች መጠን በጣም ጨምሯል። በተለይ ከዚህ ሶርያ እና ሊቢያ ካለው ሁኔታ ጋር በተያያዘ ተዋጥን ነው የሚሉበት ደረጃ ላይ ይሄ ያስደነገጣቸው ይመስለኛል። በተለይ መዳረሻ ሀገሮች የአውሮፓ ሀገሮችን ይሄ አስደንግጧቸዋል። ሀሳባቸውን የመቀየር ነገር አምተዋል። በፊትም ነበረ፣ ግን ነገሩ ሁሉ ያስደነበራቸው ይመስላሉ። ያ ደግሞ መደንበር የነበረውን የህግ ማዕቀፍ በጣም ተመልኩ ለስደተኞች ጥላቻ እና ስደተኞችን ለመጥፋት ጥረት የሚደረግበት ጊዜ አድርጎታል። የተለያዩ ነገሮችን ያደርጋሉ። የአውሮፓ ሀገራት ለምሳሌ ከኢስት አፍሪካ እንዳይወጡ ከሱዳን እና ምናምን አልፎ እንዳይሄዱ የመከላከል ስራ የመስራት ነገር ጀምረዋል እና ዘመኑ ነው። ሌላው ይሄ ናሽናሊዝም ወይም ደግሞ የብሔረተኝነት ስሜት ማቆጥቆጥ ለዚህ ከፍተኛ አስተዋጽኦ ያደረገ ይመስለኛል። እነ ትራምፕ እና ሌሎች ቀኝ ዘመም መንግስታት ወደ ስልጣን መምጣት በፊት በጨዋነት መልክ ይገለጥ የነበረውን አሁን በግልጽ ለስደተኞች ጥላቻ የማሳየት ነገር እንዲበዛ ያደረገ ይመስለኛል። መንግስት እነዚህ ህገወጥ ሰው አዘዋዋሪ የሚባሉ ወይም ደላላ የሚላቸውን ወገኖች ለስደቱ መስፋፋት ተጠያቂ ያደርጋል። ሰዎችን እየያዘ ያስራል፣ ይቀጣልም የየሀገሩ መንግስት። ነገር ግን መንግስታት ራሳቸው ከሀገሩ እንዳይሰደድ ቢያንስ ቁጥሩ እንዲቀንስ ቢያንስ አስጊ የሆኑ የስደት መንገዶችን እንዳይጠቀም የሚያደርገው ጥረት እስከምን ድረስ ይታያል? ኢትዮጵያን ምሳሌ አድርገን ነው የምንወያየው። ወጣቱ ባለበት ሀገር ዋስትና እንዳለው፣ ነፃ እንደሆነ፣ ችግር እንደማይደርስበት የሚያረጋግጥ ስራ አለ ወይ በመንግስት በኩል? ይህንን እስቲ የምታውቁትን ያክል በአጫጭሩ ንገሩኝ። ጊዜያችን እያበቃ ነው። ገበያው ከአንተ ልጀምር። እኔ እንግዲህ ደላሎች ደላሎች ራሳቸው ብቅ ሊሉ የቻሉት የተከፋና ሊሰደድ የሚፈልግ ትውልድ ያለ በመሆኑ ነው። ስለዚህ በመሰረቱ ደላሎች ቁንፅል ምክንያቶች ናቸው። ዋናው ግን መንግስታት ከሁሉ በፊት ለስደት ምክንያት የሆኑትን የኢኮኖሚ የፖለቲካ፣ የማህበራዊ ችግሮች ከልብ ለመቅረፍ የሚያስችሉ ፖሊሲዎችን መንደፍ ያስፈልጋል። እኔ ይሄ በአንድ ወቅት ዘመ ሰዳጆችን ለመቀነስ ወይም ለመቀበል የሚደረጉ ጥረቶች አሉ። ጥሩ ነው፣ ግን የእንዲህ አይነት የዘመቻ ስራ የእንዲህ አይነት የቅስቀሳ ስራ አይደለም። በመሰረቱ መሬት ላይ የሚታይ ህብረተሰቡም እምነት ሊጥልበት የሚችል የፖሊሲ ስርዓት ያስፈልጋል። እና ያ ስለጎደለ ይመስለኛል እኔ ችግሩ አሁንም ቢሆን እየቀጠለ ያለው ለምሳሌ የህግ የበላይነት ኖሮ ዜጎች መብታቸው በምንም አይነት ቢሆን በህግ የሚከበር መሆኑን እንዲተማመኑ ያስፈልጋል። ሁሉም እንደ ችሎታው እና እንደ አቅሙ ተንቀሳቅሶ ሊሰራ የሚችልበት ነፃነት በተጨባጭ ወደ ተግባር የሚገቡ እንደ አይነት እንቅስቃሴዎች መኖር አለባቸው። አቶ ፍስሀ አጭር መልስ መዋቅራዊና ተቋማዊ እርምጃዎች መወሰድ አለባቸው ነው ምለው። መዋቅራዊ ሲባል እንደተባለው የስደት ዋና ምንጭ ተስፋ ማጣት ነው። በሀገር ውስጥና ውጭ ያለው የተሻለ ነው ብሎ ማሰብ ነው እና ይሄ እንዳይሆን ማድረግ ነው። አንደኛ ኢትዮጵያ ውስጥ እንግዲህ ኢኮኖሚክ እድገት አለ እየተባለ ነው እና ያ የተባለው ኢንተርኔት ሰብዓዊ እድገት ለሁሉም ህብረተሰብ የሚከፋፈል የተወሰነ ህብረተሰብ ላይ ብቻ የሚቀር ሳይሆን ህብረተሰቡን ቤኔፊት የሚያደርግ መሆን አለበት። ያ ከሆነ ሰዎች በሀገራቸው ላይ ተስፋ ያጡ ጨለምተኛ አመለካከት አይኖራቸውም። ይሄ መዋቅራዊ ለውጥ መኖር መቻል አለበት። በኢኮኖሚ ፖለቲካውም ላይ እንዲሁ። ፖለቲካና ኢኮኖሚ ለይተና ማየት አንችልም። ብዙ ጊዜ ከሰብዓዊ መብት ከዲሞክራሲ ከህዝብ ተሳትፎ ጋር ያሉ ችግሮች በትክክል መፈታት አለባቸው። ሁለተኛ የመከላከል እርምጃዎች በትክክል መደረግ አለበት። አሁን ኢትዮጵያ ውስጥ ባለው ሁኔታ ከፍተኛ የጸጥታ ተቋም አለ። ያ የጸጥታ ተቋም ከልቡ ከሰራ ህገ ወጥ ደላሎች እና ህገ ወጥ አፈላላፊዎችን ለመከላከል በቂ አቅም አለው ይመስለኛል። ስለዚህ መዋቅራዊና ተቃዋማዊ የሆኑ ለውጦች ያስፈልጋሉ ነው የማስበው። ግሩም በአጭሩ ንገረን እስኪ፣ ምንድን ነው መደረግ ያለበት? መንግስት በቂ አድርጓል ወይስ? እኔ መንግስት ለስደተኛው በቂ ያርጓል ብዬ እንዳልል የአንድ ወቅት የሚታዩ ብልጭ ብለው የሚጠፉ ከሳውዲ ተመላሾች ገቡ፣ ተቋቋሙ፣ ምን ተባሉ፣ ተባለ የቀን ገቢያቸው ይህን ያህል ነው፣ ግብር ይህን ያህል ሲባሉ የሚያገኙትና የተጠየቁት ስለማይመጣጠን ይዘጉና ይመጣሉ። ከየመን ገቡ፣ ስልጠና ተሰጣቸው፣ ተዋቀሩ ተባለ። ሚዲያው ጨዋ አሁን ከየመን የገቡት አብዛኛው ተመልሶ የመን ነው ያለው ማለት እችላለሁ። መንግስት እዛ ጋር ቋሚ ነገር አይደለም፣ የታይታ ነገር ነው እየሰራ ያለው እና ሲገቡ እስኪቋቋሙ የሚያደርግላቸው እርዳታ መኖር መቻል አለበት። ከዛ በፊት ግን ስደት እንዳይወጡ የተሰራ ስራ አገሪቷ ላይ የለም። እያንዳንዱ ነገር አምስት ለአንድ ተደራጁ ብሎ መንግስት ያን ያህል አደራጅቷቸው በራሱ ፖለቲካ ከሚሄድ አምስት ለአንድ አደራጅቷቸው ስለ ስደት አስከፊነት በዛው እንዲማሩ ቢያደርጋቸው ራሱ አንድ መንገድ። ሁለተኛ መንገድ ደግሞ ወጣቱ ስራ የሚያገኝበትን ተስፋ የሚኖረበትን የኢትዮጵያዊነት ዜግነቱ ተከብሮለት መኖር እንደሚችል ዋስትና ማረጋገጥ ሲችል መሰደድ ይቆማል ብዬ አስባለሁ። እሺ አጫጭር ጥያቄ ልጠይቃችሁ ሁላችሁም፣ እንደማቀው ከሀገር ውጭ ነው የምትኖሩት፣ ተወልዳችሁ ባደጋችሁበት አይደለም። እኔም ጭምር አነሰም በዛም በያላችሁበት በሙያ ላይ የተመሰረተ ስራ ነው የምትሰሩት። በያላችሁበት የተወሰነ አመታት አሳልፋችኋል። የትም ቦታ ከሚንገላታው ስደተኛ በብዙ በብዙ መንገድ ትሻላላችሁ። አጫጭር ምክር ለወጣቱ፣ አሁን ለመሰደድ ለሚያስበው ወጣት የምትመክሩት። ግሩም፣ አንተ ጀምርልኝ። እኔ በተለይ በዚህ በጅቡቲ በናም ሶማሊያ በኩል አርገው ለሚሰደዱት ስደተኞች መቶ ሰው ቢሰደድ አስር ሰው ድንገት ሳውዲ አረቢያ ይገባል። በፖሊስ ኪያዝ ይሰራል። ዘጠናው ግን መንገድ ላይ እያዘ በተለይ የመን በአሁኑ ሰዓት ሲያዙ ተቃዋሚውም የራሱ ወታደር አርገው ያዋጋቸዋል፣ የመንግስትም የራሱ ወታደር አርገው ያዋጋቸዋል፣ ሽብርተኞችም የራሷቸው ወታደር አርገው ያዋጓቸዋል። ከአንድ ሺህ ውስጥ መቶ ወደ ሳውዲ ሊያልፍ አይችልም። ሳውዲ አረቢያን ቢገቡ ጽዳት ሠርተውና ከብት ጠብቀው ተንገላተው ተገርፈው ግማሾቹም ተደፍረው በሙሉ ይዘዋት የሚገቡትን ብር እያዩ ሌሎች እንዳይታለሉ ነው የምመክረው። አቶ ፍስሐ እኔ በስራ አጋጣሚ ኢትዮጵያውያኖች፣ በተለያዩ ቦታዎች ላይ ያሉ ኢትዮጵያውያኖች ስደተኞችን በተለይ በህገወጥ መንገድ የመጡትን ለማናገር እድሉ ነበረኝ እና ብዙዎቹ ማለት ይቻላል ከነበሩበት የባሰ ሁኔታ ውስጥ እንዳሉ መመለስ ራሱ እየፈለጉ ግን ቤተሰቦች ምንምኛል በሚል ተይዘው ያሉበት ሁኔታ ነው ያየሁት እና በተቻለ መጠን ለህይወት አስጊ ሁኔታ ከሌለ እሱን መቆጠብ ነው። ሁለተኛው መረጃ በተቻለ መጠን መረጃ ማሰባሰብ፣ ምን ምን ሊያጋጥማቸው እንደሚችል መረጃ በተቻለ መጠን እንዲያሰባስቡ ጥሩ ነው ለማለት ነው። ገበያው በእርግጥ እንዳልከው ውጭ ሆኖ እንደዚህ አርጉ፣ እንደዚህ አርጉ ማለት ያስቸግራል። እሱ እንዳለ ሆኖ ግን ይሄ አገሩን ንብረቱን ትቶ ለራሰ ችግር የሚዳረግ ህዝብ እኔ አሁን እንደገና ቆም ብሎ ማየት ያለበት የሚመስለኝ አንደኛ ሁኔታዎች እየተለዋወጡ ነው። የትም ቦታ ደህና ቦታ እየተገኘ አይደለም። የባሰ ችግር እያጋጠመ ነው። ስለዚህ እዚያው መፍትሄ መሻትና እዛው መጋፈጥ የግድ የሚገደድበት ደረጃ ላይ እየደረሰ ነው ይመስለው። በእርግጥ ቅድም እንዳልኩት የአሁኑ ትውልድ እሱ ያመጣውን እሱ ይመልሰው የሚል ትውልድ አይደለም ብያለሁ። ጸጥ ብሎ የመቀበሉ ጉዳይ ሳይሆን እየተጋፈጡ ለለውጥና ሊሻሻሉ የሚገባቸው ነገሮች እንዲሻሻሉ ለማድረግ ግን እዛው የተጨረጨሩ እጣ ፈንታን ለማስሻሻል መጣሩ የሚሻል ነው የሚመስለኝ እንጂ ይህ ሁሉ የህይወት መስዋዕትነት ተከፍሎ አሁን ደግሞ በዓለም በሙሉ ስደተኛነትን በጠላበት ሁኔታ ለባሰ ችግር እንዳይጋለጡ በጣም ያሳስባል እና እዛው ሆኖ ለችግሮች መፍትሄ ሊገኝ የሚችልበትን መንገድ መሻት ነው የሚሻለው ባይ ነኝ። በእውነት ላልተሰደዱት በጣም አመሰግናለሁ። ገበያው ንጉሴ፣ ግሩም ተክለ ሃይማኖትና አቶ ፍስሀ ተክሌ ለሰጣችሁኝ አስተያየት መልካም ምሽት በያላችሁበት እ በጣም አመሰግናለሁ። እኔም አመሰግናለሁ። እሺ።